ማህደረ ዜና አፍሪካን በፖለቲካ፣ በሰላም፣ በደህንነት፣ በቀጠናዊ ትስስር፣ በኢኮኖሚና በማህበራዊ መስኮች ለማቀራረብና አህጉሯን ካለችበት ችግር ማውጣት ያስችላሉ የተባሉ በርካታ ተቋማት ተዋቅረዋል። ከእነዚህ ተቋማት መካከል በ2012 የተመሰረተው ጣና ከፍተኛ የሰላምና የደህንነት ፎረም ወይም ጣና ፎረም አንዱ ነው። በተለይ በአህጉሪቱ የሚከሰቱ የሰላም፣ የደህንነትና የአካባቢዊ ትስስር እጦትን እያጠና ክርክሮችን እያዘጋጀና የሚደርስባቸውን መደምደሚያዎችና ጭብጦችን ለውሳኔ ሰጪ አካላትና ለአፍሪካ መሪዎች ያቀርባል። በዛሬው ዝግጅት የጣና ፎረም እንዴት ተመሰረተ፣ ዓላማው ውስጥ ምንድን ነው፣ በተለይ በአፍሪካ ቀንድ ያለው ተስፋና ተግዳሮት የሚሉ ጉዳዮችን እናነሳለን። አፍሪካ ከቅኝ ግዛት ከተላቀቀችበት እንደ አውሮፓውያን አቆጣጠር ከ1960 ዎቹ ጀምሮ አፍሪካውያን ራሳቸውን ማስተዳደር ጀምረዋል። በፖለቲካ በማኅበራዊና በኢኮኖሚው ዘርፍ በሁለት እግራቸው ለመቆም ጥረት አድርገዋል። ሆኖም ግን ግጭት፣ ስደት፣ ሞት፣ መፈናቀልና ድህነት የተጠናወታት አፍሪካ አሁንም ቢሆን ከዚህ አዙሪት የወጣች አትመስልም። ለዚህ ደግሞ በርካታ ምክንያቶች ቢኖሩም ክርስቶፈር ኦቻንጃ የተባሉ ናይጀሪያዊ ጸሐፊ በ2012 ዘ ማስ ሚዲያ ን ዘ ስትራግል ፎር ዴሞክራሲ ኢን አፍሪካ በሚል በጻፉት መጽሐፍ እንደገለጹት የአፍሪካ ችግር ስር የሰደደ ነው። ኦቻንጃ እንደሚሉት አገራቱ ከቅኝ ግዛት በኋላ አፍሪካ በራሷ ልጆች መተዳደር ስትችል ዲሞክራሲን ታሰፍናለች ቢባልም ከነፃነት በኋላ በነበሩ ሀያ ዓመታት ውስጥ አፍሪካ በወታደራዊ መፈንቅለ መንግስት ከዚህም ከዚያም ተናውጣለች። በሁሉም የአፍሪካ ሀገሮች በሚባል ደረጃ የመፈንቅለ መንግስት ሙከራዎች መደረጋቸውን ፀሐፊው ጠቁመዋል። ያን ተከትሎም ሙስና፣ አድሎ፣ ስልጣንን ሙጥኝ አድርጎ በመያዝ የአፍሪካውያን መለያ ሆኖ የዲሞክራሲን መንገድ ዘግቶታል ብለዋል። ቻዛን የተባሉ ተንታኝን ጠቅሰው ክርስቶፈር ኦቻንጃ እንደጻፉት ደግሞ እስከ ቅርብ ጊዜ ድረስ ከ17 በላይ የአፍሪካ ሀገሮች ርዕሰ ብሔሮች በመፈንቅለ መንግስት ስልጣን የያዙ መሆናቸውን ተናግረዋል። አንዳንዶቹ ደግሞ ስልጣንን ሙጥኝ በማለት ከስልጣን መንበራቸው ላይ ሆነው ሞት የሚጠብቁ እንደነበሩ አሁንም እንዳሉ ጸሐፊው በጽሑፋቸው ገልጸዋል። ተስፋዎች ቢኖሩም ስር የሰደደውን የአፍሪካን ችግር በቀላሉ ማሸነፍ እንደማይቻል ነው የገለጹት። እነዚህንና ሌሎችንም የሀገሪቱን ችግሮች እያጠኑ የመፍትሄ ሀሳቦችን ከሚያቀርቡ ተቋማት መካከል ጣና ከፍተኛ የሰላምና የደህንነት ፎረም አንዱ ሲሆን በዋናነት ሶስት ዋና ዋና ጉዳዮችን መሰረት አድርጎ እንደተቋቋመ በአሜሪካ ክሪስቶፈር ኒውፖርት ዩኒቨርሲቲ ለ25 ዓመታት በታሪክ መምህርነት ያገለገሉትና በጣና ፎረም ላይ ተሳታፊ የነበሩት ፕሮፌሰር ሹመት ሲሻኝ ያብራራሉ። ፒስ፣ ሴኪሪቲ እና ሪጅናል ኢንቴግሬሽን። እነዚህ ሶስት ነገሮች ናቸው አካባቢውን እያመሱ ያሉት። ሰላም የለም፣ ጸጥታው የተናጋ ነው። በጎረቤት መካከል ያለው ግንኙነትም ይህን ያህል በሚያስተማመን ደረጃ አይደለም የተቀመጠው። ጣና ፎረም የተመሰረተው በአፍሪካ ቀንድ አካባቢ በተለይ በዛ ጊዜ ችግሮች እጅግ የተባባሱበት ነበር። ምናልባት የሚተዋወቁ ጎረቤታማ ሀገሮች በአንድ ላይ እየተሰባሰቡ የጋራ ችግራቸው ላይ ቢወያዩ ትንሽ በሰል ያሉ ሀሳቦች እንደዚህ ያለ ፎረም ውስጥ ውይይት ቢደረግባቸው ችግሮቹን ለማቃለል የጋራ መልስም ለማግኘት ይረዳል በሚል ነው። ፕሮፌሰር ሹመት እንደሚሉት ፎረሙ ከውጤት አኳያ ብዙ የሚጠቀስ ነገር ባይኖረውም ተስፋዎች እንዳሉት ግን ይናገራሉ። አላማው ከፍተኛ ነው። ሊያስመዘግባቸው የቻላቸው ውጤቶች ውሱን ናቸው። ያ ውጤት እንግዲህ ምናልባት ከጥረታቸው ድክመትም ሊሆን ይችላል። ምናልባትም ያለው ጫናም በቀላሉ የሚመለስ ባለመሆኑም ሊሆን ይችላል። ግን ዋናው እንዲህ ያሉ መድረኮች በተቻለ መጠን ጥያቄው እየተነሳ ለመልሱም የሚደረገው ዝግጅት በዚያው ልክ እየጠነከረ እንዲሄድ ይረዳሉ። አሁንም እየተካሄደ ያለው ያ ይመስለኛል። ከመቼውም ጊዜ የበለጠ ተስፋ የሚታይበት ወቅት ነው። አሁን ጣና ከፍተኛ የሰላምና የደህንነት ፎረም ባለፉት ዓመታት ከመሰብሰብ ውጭ ብዙም ጉልህ ድርሻ አላበረከተም እየተባለ ስሞታ ቢበዛበትም እንደ አፍሪካ ሕብረት ኮሚሽን ኮሚሽነር ሙሳ ፋቂ መሀማት ግን ከጣና ፎረምና ከሌሎችም ውይይቶችና ጭብጦች በመነሳት በተደረገው ስራ ውጤት እየተገኘ እንደሆነ ሰሞኑን በባህር ዳር በተካሄደው ስምንተኛው የጣና ፎረም ላይ ባደረጉት ንግግር አመልክተዋል። በኢትዮጵያና በኤርትራ መካከል የሰፈነው ሰላም የፈጠረው ተነሳሽነት የኤርትራና የጅቡቲ ግንኙነት እንደገና ነፍስ እንዲዘራበት አድርጎታል። ኢጋድ በደቡብ ሱዳን ያለውን ቀውስ ለመፍታትና የሀገሪቱን ሕዝብ ከሰቆቃ እንዲላቀቅ ሰርቷል። ሚስትር መሐማት እንደሚሉት በኤርትራና በኢትዮጵያ መካከል የተደረሰው ስምምነት ከሁለቱ አገሮች ባለፈ ለአካባቢው አገሮች የትብብር መንገድ መክፈት መቻሉን አብራርተዋል። የኤርትራና ጅቡቲ መቀራረብ በደቡብ ሱዳን በተፋላሚ ወገኖች መካከል ሰላም ለማምጣት እየተደረገ ያለው ጥረትና በቅርቡ ስልጣን የያዘው የሱዳን ጊዜያዊ የሽግግር ካውንስል ስልጣኑን ለህዝብ እንደሚያስረክብ መደረጉ የምስራቅ አፍሪካ የልማት በይነ መንግስታት ወይም ኢጋድና የአፍሪካ ህብረት በአፍሪካ ቀንድ ሰላም እንዲመጣ የሚያደርጉትን ጥረት እንደሚያሳይ ተናግረዋል። በኢትዮጵያና በኤርትራ መካከል የተደረሰው የሰላም ስምምነትና የሱዳን ወታደራዊ ሁኔታ ወደ ሰላማዊ መንገድ መሄድ መቻሉ በአፍሪካ ቀንድ ያለው ፖለቲካዊ ቀውስ እና የነበረው የላላ የትብብር ሂደት መሻሻሉን ያመለከቱት ደግሞ ስምንተኛውን የጣና ፎረም በንግግር የከፈቱት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚደንት ወይዘሮ ሳህለወርቅ ዘውዴ ናቸውም። በትራንዚሽናል ሚሊተሪ ካውንስል የሱዳን የሽግግር ምክር ቤት ስልጣኑን ለህዝብ ለማስረከብ መወሰኑ ይበረታታል። ይህ ሁሉም ያገባኛል የሚሉ የሀገሪቱ የፖለቲካ ተዋናኞች ለውይይት የሚጋብዝና የተፈጠረውን ቀውስ የሚፈታ ነው። ሶማሊያ ባለፉት ሃያ ዓመታት በቀውስ ውስጥ እንደነበረች የጠቀሱት የአፍሪካ ሕብረት ኮሚሽን ኮሚሽነር ሙሳ ፋቂ መሀማት ሂደቱ አዝጋሚ ቢሆንም ለውጦች እየመጡ እንደሆነ አብራርተዋል። በሶማሊያ የአፍሪካ ሕብረት ጦር ወይም አሚሶም ሕይወት ጭምር እየከፈለ በሶማሊያ ጉልህ ውጤት አስመዝግቧልም ብለዋል። ዩኒፎርምድ አንድ ሲቪሊየን ፐርሶነል አሚሶም በሶማሊያ የሲቪልና ወታደራዊ ስምሪት አድርጓል። የህይወት መስዋዕትነት ጭምር እየከፈለ አፍሪካ የሰላም ማስከበር ታሪክ አዲስ ምዕራፍ ከፍቷል። መህማት ይህን ይበሉ እንጂ በጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ጥናት ረዳት ፕሮፌሰርና የደህንነት ፖሊሲ ጥናቶች ተባባሪ ዳይሬክተር ፖል ዊልያምስ እንደሚሉት አሚሶም በሶማሊያ በሶስት ምክንያቶች ውጤታማ አይደለም። የመጀመሪያው የሶማሊያ ፖለቲከኞችና ልሂቃን አገራቸውን እንዴት ማስተዳደር እንዳለባቸው የጋራ ስምምነት የላቸውም። ይህ ደግሞ በሀገሪቱ ጠንካራ ብሔራዊ የጦር ኃይልና የፖሊስ ሰራዊት መፍጠር አላስቻላቸውም ይላሉም። የአካባቢው ፖለቲካ ሲባል የፖለቲካ ሊሂቃን አገራቸውን እንዴት ሊገነቡና ሊያስተዳደሩ እንደሚችሉ የጋራ ስምምነት የላቸውም። በሀገሪቱ ያሉ አውቃለሁ ባዮች በተለያዩ ጉዳዮች ስምምነት ላይ መድረስ ባለመቻላቸው እርስ በርስ ግጭቶችን ይፈጥራሉ። ይህም ብሔራዊ የጦር ኃይልና ጠንካራ የፖሊስ ሰራዊት እንዲፈጠር አላስቻላቸው። ሌላው በሶማሊያ ዘላቂ ሰላም እንዳይመጣ ያደረገው የአፍሪካ ህብረት ወታደር በሀገሪቱ ውስጥ ማሰማራቱ መሆኑን ይናገራሉ። ወታደር በአንድ ሀገር ውስጥ መረጋጋት ማምጣት አይችልም። ይህን ማድረግ የሚችለው ፖሊስ ብቻ ነው። የፖሊስ ሰራዊት በሀገሪቱ ለማሰማራት ቢታሰብም በሶማሊያ ያለውን አስቸጋሪ ሁኔታ በመፍራት አገራቱ ፖሊስ ወደ ስፍራው ለመላክ ፈቃደኛ አልሆኑም። በሀገሪቱ ጠንካራ የፖሊስ ኃይል መፍጠር ባለመቻሉ የአፍሪካ ህብረት የጦር ኃይል አሰማርቷል። የጦር ኃይል ደግሞ መረጋጋትን ማምጣት አይችልም። ያንን ማድረግ የሚችለው ፖሊስ ነው። የአፍሪካ ህብረት ያን ማድረግ አልቻለም። ምክንያቱ ደግሞ በሶማሊያ ያለው ተጨባጭ ሁኔታ ሀገራትን ወደ ስፍራው የፖሊስ ኃይል ለመላክ አላስቻላቸውም። የደህንነት ባለሙያ እጥረት፣ የሕክምና አቅርቦት አለመስተካከልና አጠቃላይ የሎጂስቲክስ አለመሻሻል አሚሶምን በካምፕ እንዲወሰን አድርጎታል። የአቅም ጉዳይ ሌላው ለአሚሶም ፈታኝ ሁኔታ ፈጥሮበታል። የተዋጊ ሄሊኮፕተሮች እጥረት፣ የሕክምና ቁሳቁስ አለመሟላት፣ የወታደራዊ ምህንድስናና የደህንነት ስራዎች ውጤታማ አለመሆንና አጠቃላይ የሎጂስቲክስ አለመሟላት ለአልሸባብ የግንኙነት መረብ መስፋትና ዋና ዋና ጎዳናዎችን እንኳ አሚሶም መጠበቅ ተስኖት በራሱ ካምፕ ብቻ ታጥሮ እንዲኖር አድርጎታል ነው ያሉት ፖል ዊሊያምስ። ሶስተኛው አሚሶን ያጋጠመው ፈተና አልሸባብን ማንበርከክ አለመቻሉ ነው። ጠንካራ የግንኙነት መረብ ዘርግቷል። ሰርጎ ገቦችን ያሰለጥናል። ፈንጂዎችን ያጠምዳል፣ ያፈነዳል። የሎጂስቲክስ አቅርቦት አሚሶምን ተልእኮውን በቅጡ እንዳይወጣ አድርጎታል። አልሸባብ በተወሰነ ጊዜ ጥቃት ሲደርስበት ይሸሻል፣ ተመልሶ ከህብረተሰቡ ጋር ይቀላቀላል። ይህን ኃይል ከህብረተሰቡ ለመለየት አሚሶምን ሌላ ፈተና ሆኖበታል። ፖል ዊሊያምስ እንደሚሉት መፍትሄው በሶማሊያም ይሁን በሌሎች የምስራቅ አፍሪካ ሀገሮች ያለውን ችግር ለመፍታት አፍሪካውያን እራሳቸው መስማማትና መተባበር ነው። በዚህ ጉዳይ ላይ በግብጽ የሳዳት ሲቲ ዩኒቨርሲቲ ፕሬዚዳንት ፕሮፌሰር አህመድ ባዮኒም ይስማማሉ። አፍሪካን ካለችበት ዘርፈ ብዙ ችግሮች ለማላቀቅ በሁሉም ረገድ የቀጠናው አገሮች ተባብረው መስራት ያስፈልጋቸዋል። በርካታ ትምህርት ፈላጊዎች ወደ አሜሪካና አውሮፓ ይሄዳሉ። ይህ መቅረት አለበት። ይህን ለማስቀረት ግብፅ ለበርካታ አፍሪካውያን በየአመቱ ነፃ የትምህርት እድል እየሰጠች ነው። ይህ መስፋትና መጠናከር አለበት። ራሳችን መቻል አለብን። አያይዘውም ቅንጅታዊ አሰራራችን በባህል በመንገድ ግንባታና በኢኮኖሚ መጠናከር አለበት ብለዋል። የዘንድሮው ጣና ፎረም ፖለቲካል ዳይናሚክስ ኢን ሆርን ኦፍ አፍሪካ በሚል በባህር ዳር ለስምንተኛ ጊዜ የተካሄደ ሲሆን የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከጣና ፎረም መስራቾች አንዱ የሆኑት የቀድሞው የናይጄሪያ ፕሬዚዳንት ኦሊሴጎን ኦባሳንጆና የአፍሪካ ህብረት የወቅቱ ሊቀመንበር የግብፁ ፕሬዚዳንት አልሲሲ አልተገኙበትም። የዛሬው ዝግጅታችን በዚህ ይጠናቀቃል። አለምነው መኮንን ነኝ። ሰላም።